በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሦስት ዓመታት የዘለቀው ግጭትና ጥቃት ትናንት በወረደ ዕርቀ ሰላም ማክተሙ ተገልጿል። የታጠቀ ኃይል ይፈጽማቸዋል የተባሉ ኢሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ እየወሰደ መሆኑን የምዕራብ ጉጂ ዞን አስተዳደር አስታውቋል። ለሦስት ዓመታት ተዘግቶ የነበረ መንገድ ለሕዝብ አገልግሎት መከፈቱን የአማሮ ወረዳ አስተዳደር ገልጿል። የመከላከያ ሰራዊትና ሌሎችም ጸጥታ አስከባሪዎች ከአካባቢው እንደማይነሱ እንዲያውም ተጨማሪ ኃይል በማስገባት ቀጠናውን የማጽዳት ያሉት ሥራ በሁለቱም ክልል መንግሥታትና ሕዝቦች እንደሚከናወን የወረዳው አስተዳዳሪ አመልክተዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ ይዟል። በኦሮሚያ ክልል ምዕራብ ጉጂ ዞንና በአማሮ ወረዳ ኮሬዝ መካከል ዓመታትን የዘለቀው የግጭትና የጥቃት መልክ ያለው የጽታ ችግር የተቆሰቆሰው በወርሃ ሙሌ 2009 ዓ.ም በሁለቱም በኩል በዕለቱ በተገደሉ 13 አርሶና አርብቶ አደሮች ነበር። በእነዚህ ሶስት ዓመታት ከሁለቱም በኩል 600 የሚደርሱ ሲቪሎች የተገደሉ ሲሆን በሚሊዮን የሚገመት ሀብትና ንብረት መውደሙን ነው ከሁለቱም መስተዳደሮች የተገኘ መረጃ የሚያሳየው። ለችግሩ ትኩረት ሳይሰጥ መቆየቱ በተለያዩ ጊዜያት የተነገረ የቆየ ቢሆንም ትናንት በባህላዊ ስርዓት እርቅ ወርዶ ሰላማዊ እንቅስቃሴ መጀመሩም ተገልጿል። የጉጂና የኮሬ ህዝብ ለረጅም ዘመናት አብሮ የኖረ ህዝብ ነው የሚሉት የሚራ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖም በነበረው የጽጥታ ችግር ሁለቱ ህዝብ ተቆራርተው መቆየታቸውን ተናግሯል። ተዘግቶ የነበረው መንገድም እርቅ እንደወረደ መከፈቱን ነው አቶ አበራ የገለጹት። ግጭቱን ለማስወገድ የጉጂ አባ ቃሎም፣ የአገር ሽማግሌዎች፣ አባ ገዳዎችና የኮሬ ካተ ወይም ንጉስ ትልቅ ሚና ተጫውተዋል ብሏል። አቶ አበራም ግጭት ዳግም ላይ በሁለቱ ህብረተሰብ የተቀበረበት ቀን ነው። እንዴት እርግጠኛ መሆን ይቻላል? አቶ አበራ፣ እርግጠኛ መሆን የሚቻለው እንግዲህ ህዝቡ ተገናኝቶ ታርቋል፣ በባህላዊ መንገድም ታርቋል። በመንግስት በኩልም ከአሁን በኋላ የሚካሄደው አንዳችም ነገር የህግ የበላይነት ይረጋገጣል። ከአሁን በኋላ ኮሬን የሚገል ጉጂ፣ የኮሬን ንብረት የሚዘርፍ ጉጂ፣ ኮሬን የሚያጠጋ የሚያጠቃ ጉጂ መንገዱን ለመዝጋት መንገዱ በዚህ አይሄዱም የምል ሀሳብ ይዞ ይሄንን ስራ የምሰራ ጉድ በአባቃሉ እየተረገመ ነው። ጉድን የሚገል ኮሬ፣ ጉድን ንብረት የምዘርግ ኮሬ የሚያፈስ ነገር የምችል አጠቃላይ ሰይጣናዊ ስራ የሚሰራ በእግዚአብሔር ዘንድ የተረከመኝ ነው ብሎ የጋራ ነው አደረግነው ትላንትና። ስለዚህ በዚህ አይነት ሁኔታ መንገድ ተከፍቷል። መንገድ ብቻ ሳይሆን ሰው ጭንቅላቱ ሀይሎ ተከፍቷል። በቃ በጥቃቱ ዋና ተዋና የተባለው የታጠቀ ሀይል የሚያካሂደውን የሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ በቀጠናው የተወሰደ መሆኑንም አቶ አበራ አስታውቀዋል። በአንድ ሳምንት ውስጥም የታጠቁ ኃይሎች ያሏቸውን ከአንድ መቶ ሀያ በላይ ታጣቂዎችን ከህዝብ ጋር በጀመሩት ሁጥራ በተሰኘ የማጥራቱ ዘመቻ መያዝ ተችሏል። የሚያሉትም አጠቃላይ ህዝቡ ከባ ገደም ጋር ሆኖ ወስኖ ነው። ወደ ሁጥሯ ገባ ሁጥሯ የተጀመረው ዘመቻ ሁጥሯ ማደን ማለት ነው ከተደበቁ ሰዓት ካልሆነ መግደል። ባለፈው አንደኛ ዙር ቁጥር አላ መቶ አስራ አምስት ሺህ ህዝብ ነው የተሳተፈው። በመቶ ስልሳ አምስት ቀበሌ ላይ ነው የተደረገ። በዚህ የተነሳ ብዙ በርካታ ይሄ ሽፍታ እጁን ሰጥቷል። አሁን አፕዴት ስናደርግ ከመቶ ሀያ በላይም ይሆናሉ ወደ አራት መቶ የመሆኑ እነሱ ከነሱ ጋር ተሰባስቦጭ አካ የገቡት ናቸው እንትናሉ እነዚህ በሙሉ እጅ የሰጡ ናቸው። ያለማወቅ ነው እዛ የገቡትና እንግዲህ በጦርነት እኛ አናምንም ለመግደል የማናምንም በመግደል አሸናፊነት የለም። ወደ ሰላም መንገድ እንድገባ ነው ማደርጉ በዛን ጊዜ ነው አሸናፊነት እንጂ በክላስ በጥይት ግድይ ስልጣን ይዛለውን መልስ ኢትዮጵያ ውስጥ አጀንዳው ተዘግቷል። የአማሮ ወረዳ አስተዳዳሪ አቶ ተፈራ ቦንዶራ በበኩላቸው በሁለቱ ህዝብ መካከል ሁነኛ እርቅ ወርዷል ያሉትም ለሶስት ዓመታት ተዘግቶ የነበረው አማሮን ከተለያዩ ከተሞች ጋር ሲያገናኝ የነበረው መንገድ እርቅ ስለወረደ ተከፍቷልም ብሏል። እርቁን ተከትሎ በአካባቢ የሚገኘው የመከላከያ ሠራዊትና የጸጥታ ኃይል ከቦታው ይነሳል የተባለውም ጥያቄ የመከላከያ ሠራዊት ከአካባቢው አይነሳም፣ ይልቁንስ ተጨማሪ ኃይል በማስገባት ቀጠናውን እኩይ ተግባር ከሚፈጽሙ ኃይሎች የማጥራት ስራ በሁለቱም ክልል መንግስታትና በሕዝቦች ይከናወናልም ብሏል። የህዝብ ለህዝብ ግንኙነት ከወዲሁ ተጀምሯል ያሉት አቶ ተፈራም ህዝቡ ሰላም ፈላጊ ሆኖ ሳለ የህዝቡን ሰላም የሚያውኩት ጥቂቶች መሆናቸውን ተናግሯል። እነዚህን ደግሞ ሁለቱ ህዝብና መንግስታት አብሮ ይታገላቸዋልም ያሉትም ገና የሚያደፈርሱ ሰዎች አይጠፉም፣ የምን ነገር ይኖረናል። ግን ይህንን ሁለቱም ወረዳዎች፣ ሁለቱም ክልሎች በጋራ በመሆን አካባቢ ላይ ሲቴዝቡ ጋር ሆኖ የህዝብ ሰላም ማረጋገጥ ነው። አሁን ይህንን ሰላም ጠብቆ ለማቆየት ለማስቀጠል ህዝቡ ወሳኝ ነው። የሚሆነው የህዝቡ ነው ትልቁ ድርሻ። አመራር ግን እንዳመራር አመራር ክበቱ የተፈናቀለ አለ፣ ንብረቱ የወደመ አለ። ሌሎች ንቢዎችም ገብቶ ድጋፍ እንዳያደርጉም ጭምር መንገድ በመዘጋቱ ተደርገ ስለነበረ አሁን ባለው እነዚህ ነገሮች ሌላ ብልፈጦር ረጅ ድርጅቶቹ ገብቶ የመረዱበት ስርዓት ነው ያለው። ከዚህ በመለስ የተቀሩ ስራዎች የተፈናቀሉ ዜጎችን ወደ ቀያቸው መልሶ በዘላቂነት ማቋቋምና የጥቃቱ ሰለባ ሆነው ቤተሰቦቻቸውን ያጡና ንብረታቸው የወደመባቸውን ዜጎች መካስ ነው ብለዋል። ይህ ታዲያ ለአንድ ወገን ብቻ የሚተው ተግባር አይደለም ያሉት አበራ ቡኖ በበኩላቸው የአማሮ ወረዳ አርሶ አደሮች ማሳ ድረስ በመግባት በጋራ የምንሰራው ስራ ነው ብለዋል። የአርሶ አደሮቹ ማሳ አንድም ቀን ጾም ማድረግ የለበትም ነው ያሉትም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም